የዲደብሊው ዜና እንደምናመሻችሁ፣ በመጀመሪያም ዋና ዋና ዜናዎቹ የኦሮሞ ነፃነት ግንባር ኦነግ የፖለቲካ ኦፊሰር አቶ በቲኡር ጌሳ ግድያ ጋር በተያያዘ በኦሮሚያ ክልል በህቡ ተጠርቷል በተባለው አድማ በአንዳንድ አካባቢዎች የመጓጓዣ እንቅስቃሴ ገደብ መኖሩ እየተነገረ ነው። ሱዳን ውስጥ በየቀኑ ሀያ ሺህ የሚሆኑ ሰዎች ከቤት ንብረታቸው እንደሚፈናቀሉ የተባበሩ መንግስታት ድርጅት አመለከተ። በሀገሪቱ ከፍተኛ ሰብአዊ ቀውስ ያስከተለው የእርስ በርስ ውጊያ ከተጀመረ አንድ አመት ሞላው። ብሪታንያ ከሱዳን ተፋላሚ ሀይሎች ጋር ግንኙነት ያላቸው ባለቻቸው የንግድ ተቋማት ላይ ማዕቀብ መጣሏን ዛሬ አስታውቃለች። የኢራን እስራኤል ውዝግብ እንዳይባባስ ሀገራት እያሳሰቡ ነው። ኢራን ውጥረቱ እንዲባባስ እንደማትፈልግ ስትገልጽ የእስራኤል የጦር ካቢኔ ስብሰባ ማድረጉ ተዘግቧል። ኦማን ውስጥ በተከሰተው የጎርፍ አደጋ ቢያንስ 14 ሰዎች ሳይሞቱ እንዳልቀረ ተገለጸ። የሟቾች ቁጥር ሊጨምር እንደሚችልም ተነግሯል። ከሟቾች አብዛኛዎቹ ተማሪ ልጆች ናቸው ተብሏል። ዜናው በዝርዝር የኦሮሞ ነጻነት ግንባር ኦነግ የፖለቲካ ኦፊሰር አቶ በቲ ኡርጌሳ ግድያ ጋር በተያያዘ በኦሮሚያ ክልል በህቡ ተጠርቷል በተባለው አድማ በአንዳንድ አካባቢዎች የመጓጓዣ እንቅስቃሴ ገደብ መኖሩ እየተነገረ ነው። ሰሞኑን ወደ ደቡብ ምዕራብ ሸዋ ዞን ወሊሶ ከተማ ቤተሰብ ለመጠየቅ ከሄዱ ወገኖች አንዷ ዛሬ ወደ አዲስ አበባ ለመመለስ ቢፈልጉም መጓጓዣ ማጣታቸውን ለዶችቨለ ተናግረዋል። ጠዋት የሆነ መኪና ነበርና በሱ መኪና ልመጣ ገብተን፣ ከዛ በኋላ ፈራውኝ ውረዱ ብሎ አስወረደን። መሄድ ፈርቶ። ከዛ በኋላ ግን አሁን አለ መኪና አሉኝ። እኔ ደግሞ ጠዋት አልወጡም ነበረ። ከአራት ሰዓት ነው ከሶስት ሰዓት በኋላ ወጥተዋል ምናምን አሉኝ። አሁን ወደ ከተማ ላሉ ሰዎች በጣም ነው የሚጨንቀው። ድባቡ እዚህ ብታያ አስራ ሁለት ሰዓት ላይ ባጃጅ ለምን የለ ሰዎች በጊዜ ነው ወደ ቤቱ የሚገባው ምናምን በምዕራብ ኦሮሚያ አካባቢ ነቀምቴ ከተማ ውስጥ የባጃጅ እንቅስቃሴ መኖሩን የገለጹ ነዋሪዎችም እንዲሁ ከከተማዋ ወደ ከተማ ለመንቀሳቀስ ግን አስቸጋሪ መሆኑን አመልክተዋል። በአንጻሩ የእንቅስቃሴ ገደብ ጥሪው ቀርቧል ከተባለበት ካለፈው ቅዳሜ ጀምሮ ከአዲስ አበባ ወደ አዳማና በአዲስ አበባ ዙሪያ ወዳሉ ከተሞች እንዲሁም ወደ ሐዋሳ ሞጆ፣ ባቱና ሻሸመኔ መስመሮች መደበኛው እንቅስቃሴ እንደቀጠለ መሆኑን እማኞች ለዶቼ ቬለ ገልጸዋል። ሁኔታው ከኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ማብራሪያ ለማግኘት ያደረገው ጥረት እንዳልተሳካ ከአዲስ አበባ ስዩም ጌቱ በላከው ዜና አመልክቷል። ሱዳን ውስጥ በየቀኑ ሀያ ሺ የሚሆኑ ሰዎች ከቤት ንብረታቸው እንደሚፈናቀሉ የተባበሩ መንግስታት ድርጅት አመለከተ። በሱዳን አንድ ዓመት ያስቆጠረውን ውጊያ አስመልክቶ የመንግስታቱ ድርጅት ዓለም አቀፍ የስደተኞች ተቋም አይኦኤም ዛሬ ይፋ ባደረገው መረጃ ከሚፈናቀሉት ከግማሽ በላይ ህጻናትና ወጣቶች እንደሆኑ ገልጿል። እንደ ድርጅቱ መረጃ ካለፈው ዓመት ሚያዝያ ጀምሮ ሱዳን ውስጥ የተፈናቀሉ ዜጎች ከ8.6 ሚሊዮን በልጠዋል ከነዚህ ሁለት ሚሊዮን የሚሆኑት ድንበር አልፈው ወደ ቻድ፣ ደቡብ ሱዳንና ግብጽ መሰደዳቸውንም ገልጿል። የአይኦኤም ዳይሬክተር ጄኔራል አሚ ፖፕ ሱዳን በሚያሳዝም መልኩ በአስርት ዓመታት ውስጥ የአለም ግዙፍ የሰብአዊ ቀውስ ከተከሰተባቸው ሀገራት አንዷ ሆናለች ማለታቸውን የጀርመን የዜና ወኪል ዲፒኤ ዘግቧል። የሱዳኑ ግጭትም በአካባቢው ጫና መፍጠሩን አመልክተዋል። ፖፕ አያይዘው ሚሊዮኖች መፈናቀላቸውን ለረሃብና ለብዝበዛ እንዲሁም ለጥቃት የተጋለጡ መሆናቸውን በማመልከትም ስቃያቸው ግን ችላ እንደተባለ ገልጸዋል። ለአንድ አመት በጦርነቱ ስለምትገኘው ሱዳን እርዳታ ለማሰባሰብ ያለመ ጉባኤ ፓሪስ፣ ፈረንሳይ ላይ ዛሬ ተጀምሯል። ብሪታንያ ከሱዳን ተፋላሚ ኃይሎች ጋር ግንኙነት ያላቸው ባለቻቸው የንግድ ተቋማት ላይ ማዕቀብ መጣሏን ዛሬ አስታወቀች። የብሪታንያ የውጭ ጉዳይ ቢሮ ከሱዳን ጦርና ከተቀናቃኙ ፈጥኖ ደራሽ ኃይል ጋር ትስስር ያላቸው ኩባንያዎች ላይ እስከ ንብረት ማገድ የሚደርስ ጠንካራ እርምጃ ያለውን ማዕቀብ መጣሉን አመልክቷል። በዚሁም መሰረት ማዕቀብ ከተጣለባቸው መካከል አልካሊል ባንክ፣ አልፋኪር አድቫንስድ ወርክስ እንዲሁም ሬድ ሮክ የማዕድን አውጪ ኩባንያዎች ተጠቅሰዋል። የብሪታንያ የውጭ ጉዳይ ሚኒስትር ዴቪድ ካሜሩን ኩባንያዎቹ ሱዳን ውስጥ ለየሚደግፏቸው ቡድኖች ባደረጉት አስተዋጽኦና ለጦርነቱ መባባስ ተጠያቂዎች መሆናቸውን ተናግረዋል የእርዳታ ሰራተኞች ለአንድ ዓመት የዘለቀውን የሱዳን ጀነራሎች የለኮሱት ጦርነት በርካታ ሲቪል ዜጎችን ለረሃብ ለጾታዊ ጥቃት ለመጠነ ሰፊ ጎሳ ተኮር ግድያና ስደት መዳረጉን ይፋ አድርገዋል አድማጮች የምትከታተሉት የዶችቨለ ዲደብሊውን ዜና ነው የኢራን እስራኤል ውዝግብ እንዳይባባስ ሀገራት እያሳሰቡ ነው። ፈረንሳይ የሁለቱ ሀገራት ቁርቁስ እንዳይቀጥል የምትችለውን ለማድረግ ጥረት እንደምታደርግ ስትገልጽ፣ ብሪታንያ በበኩሏ እስራኤል ያጸፋ እርምጃ እንዳትወስድ ተማጽናለች። ከኢራን የተተኮሱባትን ሚሳኤሎች በተሳካ ሁኔታ ማክሸፏን ያመለከቱት የጀርመን መራሄ መንግስት ኦላፍ ሾልዝም እንዲሁ ውጥረቱ እንዲረግብ እስራኤል የመልስ ጥቃት ከማድረግ እንድትቆጠብ ጠይቀዋል። ሩሲያ በመካከለኛው ምስራቅ የተፈጠረው ውጥረት እጅግ እንዳሳሰባት ዛሬ አስታውቃለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የውጥረቱን መባባስ ማንም እንደማይፈልግ በማመልከት ሞስኮ አለመግባባቶች በዲፕሎማሲያዊ መንገድ መፍትሄ ማግኘት እንደሚኖርባቸው ታምናለች ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይም እንዲሁ ሀገራቸው በመካከለኛው ምስራቅ ውጥረት እንዲባባስ አትፈልግም ነው ያሉት። ናስር ካናሊ የእስራኤል ደጋፊ ሀገራት ኢራን የተመጠነ ያሉትን እርምጃ በመውሰዷ እንዲያደንቁም ጠይቀዋል ቶሲያ ማ በሀሜ ሀሚያን ሬዥም ለወንጀለኛው ጽዮናዊ አገዛዝ ደጋፊዎች ሁሉ ምክራችን ስለ ኢራን ተገቢ ያልሆኑ ቃላትን ከመናገር ይልቅ ኢራን የወሰደችውን ጥንቃቄ የተሞላበትና የተመጠነ እርምጃ በማድነቅ ከማንም በላይ ያልተገመተ መዘዝ በራሱ ላይ የሚያስከትል ተጨማሪ መጥፎ ድርጊቶችን ከመፈጸም እንዲቆጠብ ጽዮናዊውን አገዛዝ እንዲመክሩ ነው። በአንጻሩ የእስራኤል ጠቅላይ ሚኒስትር ቤንያሚን ናተንያሁ በዛሬው ዕለት የጦር ካቢኔያቸውን መሰብሰባቸው ነው የተነገረው። ካቢኔው በኢራን ለተሰነዘረው ጥቃት ምላሽ ምን ይሁን የሚለውን የሚወስን ነው። በጦር ካቢኔው ኔተንያሁንን ጨምሮ የመከላከያ ሚኒስትሩ ዮቭ ጋላንት፣ የቀድሞ የመከላከያ ሚኒስትር ቤኒ ጋኔትስ እንዲሁም በርካታ ታዛቢዎች የተሰባሰቡበት ነው። ትናንት ማምሻውንም ተሰብስቦ እንደነበር ምንጮች ለሮይተርስ ገልጸዋል። አማን ውስጥ በተከሰተው የጎርፍ አደጋ ቢያንስ 14 ሰዎች ሳይሞቱ እንዳልቀረ ባለስልጣናት ዛሬ አስታወቁ። ከሟቾች አብዛኞቹ ተማሪዎች ናቸው። የሟቾች ቁጥር ሊጨምር እንደሚችል ነው የተገለጸው። በትናንትናው እለት ተማሪዎች ያሳፈረ ተሽከርካሪ በጎርፍ በመወሰዱ ዘጠኝ ተማሪ ልጆች፣ እንዲሁም ሶስት ታዋቂዎች ሕይወታቸውን ማጣታቸው በሀገሪቱ የዜና ወኪል መዘገቡን አዣንስ ፍራንስ ፕረስ ጠቅሷል። በዛሬው እለት ግን የተገኘው አስከሬን 14 መድረሱ ተመልክቷል። በሀገሪቱ ሰሜናዊ ግዛት አካባቢ ከባድ ወጀብና ንፋስ ያጀበው ኃይለኛ ዝናብ ትናንት መዝነቡን፣ በምስራቅና ሰሜን የሀገሪቱ ክፍሎችም ጎርፍ ማስከተሉ ነው የተገለጸው። የኦማን የትምህርት ሚኒስቴር በዛሬው ዕለት በአብዛኞቹ ግዛቶች ትምህርት ቤቶች እንዲዘጉ አድርጓል። በጎርፍ ምክንያት መንገድ ያጡ ወገኖችን በአየር ለማንሳት ጥረት መደረጉም ተገልጿል። በተመሳሳይ ኃይለኛው ወጀብ ባህሪንና አረብ ኤሚሬትን ጨምሮ የባህረ ሰላጤውን ሀገራት ሊያዳርስ እንደሚችል ይጠበቃል። በሶማሊያ የባህር ወደብ አቅራቢያ በባህር ላይ ወንበዴዎች ተይዛ የቆየችው መርከብ መለቀቋን የአውሮፓ ህብረት የባህር ደህንነት ኃይል ዛሬ አስታወቀ። የባንግላዴሽ ሰንደቅ ዓላማ ታውልበልብ እንደነበር የተገለጸው መርከብ ከ23 የመርከቧ ሰራተኞች ጋር ከተያዘች ከአንድ ወር በላይ ቆይታለች። እንዲያም ሆኖ መርከቧ የተለቀቀችበት ቅድመ ሁኔታ ምን እንደሆነ አልተገለጸም። በምህፃሩ ዘመቻ አትላንታ የተሰኘው ተልእኮ ከሶማሊያ የባህር ወደብ 1100 ኪሎ ሜትር ርቀት ላይ መርከቧ ከታገተችበት ጊዜ አንስቶ ሲከታተል መቆየቱ መገለጹን አሶሲየትድ ፕሬስ በዘገባው ጠቅሷል። መርከቧ ከማፑቶ ወደ አረብ ኤምሬት በመጓዝ ላይ ሳለች ነበር ሀያ የሚሆኑ የታጠቁ የባህር ላይ ወንበዴዎች እጅ ወደቀችው። ይህ ዶችቨለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። የኦሮሞ ነጻነት ግንባር ኦነግ የፖለቲካ ኦፊሰር አቶ በቲ ኡርጌሳ ግድያ ጋር በተያያዘ በኦሮሚያ ክልል በህቡ ተጠርቷል በተባለው አድማ በአንዳንድ አካባቢዎች የመጓጓዣ እንቅስቃሴ ገደብ መኖሩ እየተነገረ ነው። ሱዳን ውስጥ በየቀኑ ሀያ ሺ የሚሆኑ ሰዎች ከቤት ንብረታቸው እንደሚፈናቀሉ የተባበሩ መንግሥታት ድርጅት አመለከተ። የኢራን እስራኤል ውዝግብ እንዳይባባስ ሀገራት እያሳሰቡ ነው። ኦማን ውስጥ በተከሰተው የጎርፍ አደጋ ቢያንስ 14 ሰዎች ሳይሞቱ እንዳልቀረ ተገለጸ። ዜናው አበቃ።